የኤርትራ መንግስት አዲስ የመገበያያ ገንዘብ ናቅፋ አሳትሞ ለህብረተሰቡ በለውጥ ማከፋፈል ጀምሯል። መንግስት አዲሱን የናቅፋ የመገበያያ ገንዘብ በሕዝብ እጅ እንዲገባ ከማድረጉ በፊት ህብረተሰቡ በእጁ የሚገኘውን የናቅፋ ኖት በአስቸኳይ ባንክ ቤት እንዲያስገባ የሚያሳስቡ አዋጆቹን አውጥቶ ነበር። የኤርትራ ሕዝብም ነግዶም ቆጥቦም ዘመድና ወዳጅ ልጆቹ ከውጭ የላኩለትን ገንዘብ ጭምር በአባጁ መሠረት ወደ ባንክ ቤት አስገብቷል። በአሁኑ ወቅት ኤርትራ ውስጥ ጉምጉምታ አለ። ጉምጉምታው ህዝቡ ባንክ ቤት ያስገባውን ገንዘብ እንደፈለገ በፈለገው ሰዓትና ወቅት ማውጣት አልቻለም የሚል ነው። ኤርትራ ከሚገኙ ባንክ ቤቶች የተወሰነ ገንዘብ ለማውጣት መንግሥት ያዘጋጀውን መጠይቅ ቅጽ መሙላት የግድ ነው። ከመጠይቆቹ መካከል ናቅፋ ገንዘብ ለምን ከባንክ ታወጣለህ? የምትገዛው የቤት ቁሳቁስ ወይም ለንግድ የሚሆን የፍጆታ እቃ ከየትኛው መደብር ትገዛለህ? የሚሉ ይገኙበታል። ጉምጉምታው አውሮፓ ድረስ ተሰራጭቷል። በአውሮፓ ጀርመን ነዋሪ የሆኑት አቶ ወልደ ገብርኤል ስብሃቱ እንደሚሉት መንግስት ህዝቡን ለባሰ ችግር እየዳረገው ነው። እንግዲህ እንደሚታወቀው በኤርትራ ያለውን ስርዓት አዲሱ የናቅፋ ከረንሲ ቀይረዋል። ቀየረ ማለት ደግሞ የነበረውን ከሁሉም ሰው ሰበሰበና ተቀምጠዋል። አሁን በአዲሱ ከረንሲ ከአምስት ሺህ በናቅፋ በላይ እንደማይሰጥ አድርጎ ነው ለህዝብ እያከፋፈለ ያለው። እያከፋፈለም አይደለም፣ በወር አንድ ጊዜ ማለት እና ይሄ ለአንድ ተራ ፋሚሊ የማስተዳደር የገንዘብ እንትን አምስት ሺህ ማለት ነው። እና በወር አንዴ ይፈቀዳል። አሁን በአሁኑ ወቅት ደግሞ ሰርግ የሚደረግበት ምን የሚደረግበት የአበሻ ሕዝብ እንደሚታወቀው ደግሞ አንዱ ከሌለው ተበድሮ አሁን ማበደርም መበደርም በማይችል ሁኔታ ሕዝብ እየተሰቃየ ነው። እና ሰርጉ እንኳን ሳይቀር የቀጠሮ እያራዘመ ወይም ደግሞ እየሰረዘ ይገኛል በአሁኑ ሰዓት በጣም አንድ ትልቅ ቀውስ ነው ያለው። ከማንም ጊዜ በላይ አሁን ከምንም ጊዜ በላይ አሁን ህዝብ እየተሰቃየ ነው እና ይሄ እንግዲህ ያው ከሞትን ቆይተናል። አሁን ግን የምንቀበርበት ሰዓት የደረሰ ይመስለኛል። እና ይህ ህዝብ ውጭ ያለው ህዝብ አንድ ነገር መደረግ አለበት። እኔ ፖለቲከኛ አይደለሁም፣ ግን ፖለቲካ የሚጠይቅ ሁኔታ አይደለም ይሄ። ህዝባችን ይሙት ወይስ ዝም ብለን እኔ ወይስ አንድ ነገር እናድርግ። ከህዝቡ በኩል የሚቀርቡ ስሞታዎች አሉ ወይስ እን አሁን ደውዬ ነበር። እኔ ራሴ ደውዬ አለው እና ደውዬ በቃ ህዝቡ ተሰቃይተዋል እንግዲህ ትንሽ ዳቦ እንኳን ለመግዛት አቅም። ምክንያቱም ሰው ቢዝነስ የለም ማለት እኮ ዳቦ የለም ማለት ነው። በሌላ አነጋገር ሰው መሸጥ መግዛት ካልቻለ በአምስት ሺህ ናቅፋ ምን ማድረግ ይቻላል? ምንም ማድረግ አይቻልም። በዚህ ጉዳይ ላይ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል እንደሚሉት አለ የሚባለው ችግር ከባድ አይደለም። ህዝቡ ከኤርትራ ባንክ ቤቶች ገንዘቡን እንዳያወጣ የሚከለክል ሕግ የለም፣ ግን ገንዘብ አወጣጥ ላይ የራሱ የባንክ ቤት ሕግ አለ። የቼክ ገንዘብን በተመለከተም የባንክ ቤት ሕግ አለ። ከ20 ሺህ ናቅፋ በላይ ከሆነ ባንክ ቤቱ ጥሬ ገንዘብ አይሰጥም፣ ቼክ ነው የሚሰጠው። የቼክ አሰጣት ህጉ አሁን የወጣ ሳይሆን ቀደም ሲል ይሰራበት ነበር እና አሁን በቅርቡም የኤርትራ ባንክ ኃላፊዎች ከባንክ የገንዘብ አሰጣት ና ሌሎች ተዛማጭ የባንክ አሰራሮችን በተመለከተ መግለጫ ስለሚሰጡ ተጠቃሚው ህብረተሰብ ሰፋ ያለ ግንዛቤ ያገኛል። ጉዳዩ እኮ ግልጽ ነው። ገንዘብ ከባንክ ሲወጣ በቼክ እና በትራንዛክሽን ጭምር ስለሆነ ጥሬ ገንዘብ አወጣጥ ላይ ትኩረት ይደረጋል። የኤርትራ መንግስት መገበያያ ገንዘብ የሆነው ናቅፋ ወደ ዩሮ ሲመነዘር አንድ መቶ ዩሮ ወደ አንድ ሺህ ስምንት መቶ ናቅፋ ሲሆን፣ በጥቁር ገበያ ግን እስከ አምስት ሺህ ሁለት መቶ ናቅፋ እንደሆነ ይነገራል።